በሱዳን የእርስ በርስ ጦርነት የሚፋለሙት ሁለቱም ወገኖች በጦር ወንጀል ደረጃ ሊፈረጁ የሚችሉ ጥቃቶችን መፈጸማቸውን የተባበሩት መንግስታት ድርጅት የመደበው መርማሪ ልኡክ ዛሬ አርብ ይፋ ባደረገው ሪፖርቱ አስታወቀ። የዓለም ሀያላን የሲቪሎችን ደህንነት የሚጠብቁ ሰላም አስከባሪዎችን እንዲልኩና የዳርፉሩን የጦር መሳሪያ ማዕቀብም በመላዋ ሱዳን ላይ እንዲጸና ሀሳብ አቅርቧል። በሮይተርስ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታሰማናለች። የሱዳን የጦር ሰራዊትና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ሁለቱም ሲቪሎች ላይ አስገድዶ መድፈር ሌላም የማሰቃየት አድራጎትን ጨምሮ ጥቃቶች ማድረሳቸውንና በዘፈቀደ ሲቪሎችን ማሰራቸውን ሪፖርቱ አመልክቷል። ከዚህ ድምዳሜ ላይ የደረሰው ከጥቃቶቹ ሰለባዎች ከዘመዶቻቸው እና ከማኞች ጋር ባደረጋቸው 182 ቃለ መጠይቆች ላይ ተመርኩዞ እንደሆነ ነው ያስታወቀው። የመንግስታቱ ድርጅት አቃጣሪ ተልዕኮ ሊቀመንበር መሐመድ ቻንዲ ኦትማን ለጋዜጠኞች በሰጡት ቃል ስለ ምርመራው እንዲህ ሲሉ አስረድተዋል። we found that there are reasonable grounds to believe that both SAF and RSF ተፋላሚዎቹ የሱዳን የጦር ኃይሎችና ፈጥኖ ደራሽ ድጋፍ ሰጪ ኃይሎችና ተባባሪዎቻቸው ዘግናኝ የሆኑ ጥቃቶች መፈጸማቸውን በክትትላችን ደርሰንበታል። ሌላው የመንግስታቱ ድርጅት መርማሪ ተልዕኮ አባላችን ሞናሪሽማዊ በዝርዝር እንደሚያብራሩት የተፈጸሙት አብዛኞቹ ጥቃቶች በዓለም አቀፍ ወንጀልነት የሚፈረጁ ስለመሆናቸው አሳማኝ ምክንያቶች አግኝተናል። በምርመራችን ያገኘነው ውጤት ተፋላሚዎቹ ወገኖችም ሲቪሎችን ከጥቃት ለመጠበቅ አለመቻላቸው በአስቸኳይ ጣልቃ ገብ እርምጃ እንደሚያስፈልግ የሚያመለክት ነው ብለዋል። ኦትማን ከአሁን ቀደም ሁለቱም ተፋላሚ ወገኖች ከዩናይትድ ስቴትስና ከመብት ተሟጋጅ ቡድኖች የቀረቡባቸውን ውንጀላዎች ሲያስተባብሉ ቆይተዋል። አንደኛው ወገን ሌላውን ጥቃቶቹን በማድረስ ሲካሰሱ ነው የቆዩት። ዛሬም በተባበሩት መንግስታት ድርጅት ሪፖርት ዙሪያ አስተያየታቸውን ተጠይቀው ወዲያውኑ ምላሽ ሳይሰጡ ቀርተዋል። እስካሁን በሪፖርቱ ዙሪያ መግለጫም አላወጡም። ከሊቀመንበሩ ሌላ ሌላይቱ የሀቅ አጣሪው ተልዕኮ አባል ሞና ሪሽማዊ ገለልተኛ ኃይል ማሰማራቱ ጊዜ የማይሰጥ መሆኑን ነው ያስገነዘቡት። በመንግስታቱ ድርጅት ስልጣን የሚሰጠው ሰላም አስከባሪ ኃይል መላክ ሌላው አማራጭ ሊሆን እንደሚችል አክለው ጠቁመዋል። በድጋሚ የመንግስታቱ ድርጅት ልኡካን ሊቀመንበር ኦትማን ያስረዳሉ። victims recounted being attacked in their homes, beaten, lashed, and threatened በምርመራችን የደረስንባቸው አድራጎቶች እና ተፋላሚዎቹ ወገኖች የሲቪሎችን ደህንነት ለመጠበቅ አለመቻላቸው አስቸኳይ ጣልቃ ገብ እርምጃ መውሰድ ጊዜ የማይሰጥ ጉዳይ መሆኑን ያሰምርበታል። በመሆኑም የአገሪቱን ሲቪሎች ደህንነት የሚጠብቅ ገለልተኛ ኃይል እንዲሰማራ በሪፖርታችን አሳስበናል። በተጨማሪም ሁለቱም ወገኖች በዓለም አቀፍ ሕግ ያለባቸውን ግዴታ እንዲያከብሩና በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ ካላንዳች ቅድመ ሁኔታ እንዲያቆሙ በድጋሚ እናሳስባለን። በመሆኑም የመንግስታቱ ድርጅት የፀጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ204 የተደነገገውና እስካሁን የቀጠለው የዳርፉር ማዕቀፍ ሰፍቶ መላው ሱዳን እንዲሸፍን የሚያደርግ ውሳኔ እንዲተላለፍ ጥሪ እናቀርባለን። ያን የምንጠይቀው የጦር መሳሪያ፣ የጥይት፣ የገንዘብ የሚሆን ሌላ አቅርቦት እንዳይገባ ለማገድ ነው። በተጨማሪም ሁሉም መንግስታት በዓለም አቀፍ ህግ ባለባቸው ግዴታ ማዕቀቡን በማክበር መሳሪያ ከመስጠት እንዲታቀቡ እንጠይቃለን። ያ ከባድ የሰብአዊ መብትና የዓለም አቀፍ ህግ ጥሰት ሊያስጠይቃቸው ይችላል። ባለፈው ዓመት ሚያዚያ ወር ላይ የተቀሰቀሰው የሱዳን ጦርነት በአሁኑ ወቅት ከ18ቱ ግዛቶቿ በ14ቱ ተስፋፍቷል። የመንግስታቱ ድርጅት ሀቅ አጣሪ ተልእኮውን ጨምሮም የፈጥኖ ደራሹ ኃይሎች አር ኤስ ኤፍ ታጣቂዎች ሴቶችን አግቶ በወሲብ ባርነት መያዝ፣ ልጆችን በተዋጊነት መመልመልን ጨምሮ ሌሎችም የጦር ወንጀሎች ለመፈጸማቸው አሳማኝ ማስረጃዎች ማግኘቱንም ጨምሮ አስታውቋል። የአጣሪው ተልእኮ አባል ጆ ኢንጎዚ ኦዚዮሎ በበኩላቸው በስም ያልጠቀሷቸው አጋር አካላት በመጀመሪያው የጦርነቱ ዓመት ከ400 በላይ የመደፈር ሪፖርቶች እንደደረሷቸው አመልክተው በተጨባጭ ያለው ያስገድዶ መድፈር ስፋት ግን ከዚህ በእጅጉ ሳይበልጥ እንደማይቀር ጠቁመዋል። ግራቪቲ ንግስ ፌ ዋሪንግ ፓርቲስ ፕሮቴክት ሲቪሊንስ አንደርስኮርስ ኒድ በዚህ ግጭት እጅግ የሚበዙት ሴቶች፣ ልጃገረዶች እና ሕጻናት የሆኑ ሲቪሎች የጾታዊ ጥቃት ኢላማ ተደርገዋል። አሁንም ድርጊቱ እንደቀጠለ ነው። በሁለቱም ወገኖች ታጣቂዎች ይደፈራሉ። አንዷን ሴት በደቦ ይደፍሯታል። በተለይ የፈጥኖ ደራሽ ኃይሎች ታጣቂዎች ዳርፉር ውስጥ ባሉ ከተሞችና በካርቱም አካባቢ ጥቃት በሚካሄድበት ጊዜ በስፋት ጾታዊ ጥቃት ይፈጽማሉ። በዚህ ጦርነት የተፈጸመው የጭካኔ አድራጎት አሉ፣ ጆይ በልጆች ላይ ዘላቂ ስነ ልቦናዊ ጠባሳ የሚተው ነው። የተባበሩት መንግስታት ድርጅቱ ተልእኮ የሱዳንን ባለስልጣናት ለማነጋገር በተደጋጋሚ ሞክሮ እንዳልተሳካለት አመልክቷል። ፈጥኖ ደራሽ ኃይሉ ደግሞ በምርመራው እተባበራለሁ ማለቱን ጠቅሷል። 17 ወራት ባስቆጠረው የሱዳን ጦርነት ሲቪሉ ህዝብ ለባሰ ረሃብ፣ ለመፈናቀልና ለበሽታ ይበልጡን እየተጋለጠ መሄዱን የረዴት ድርጅቶች ይናገራሉ።